ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰኞ። መስከረም አንድ 2010 ዓ ም እንኳን ለአዲሱ ዓመት አደረሳችሁ። የተከበራችሁ አድማጮቻችን፣ ዛሬ በዩናይትድ ስቴትስ የሐዘን ቀን ነው። ልክ የዛሬ 16 ዓመት በዛሬው ዕለት በዩናይትድ ስቴትስ ምድር ላይ በተፈጸሙ የሽብር ጥቃቶች የኒውዮርክ የዓለም የንግድ ማዕከል ምንታ ሰማይ ጠቀስ ፎቆችና ከዋና ከተማይቱ ዋሽንግተን ዲሲ ወጣ ብሎ የሚገኘው የመከላከያ መሥሪያ ቤቱ መንገደኞችን አሳፍሮ ይበሩ በነበሩ ሲቪል አውሮፕላኖች ተመቱ። አንድ አውሮፕላን ፔንሲልቬኒያ ግዛት ውስጥ ወደቀ፣ በዚያም ብዙ ሕይወት ጠፋ። John Bishop, Chris Romeo Bushunda, Jeffrey Donald Bittner, Albert Bewa Blackman Jr. Christopher Joseph Blackwell, Carrie Rosa Blackburn, Susan Lay Blair, Harry Blanding Jr. Janet. ክቡራትና ክቡራን አድማጮች ቀደም ሲል የሰማችሁት በዚህ በመስከረም አንዱ ጥቃት ህይወታቸው የጠፋ ሰዎች ስም ዝርዝር ሲነገር ነበረ። ኢትዮጵያውያን በተለይ በዩናይትድ ስቴትስ የሚኖሩ ይህንን ዕለት በሁለት ስሜት ነው የሚያከብሩት፣ አንድም በበዓል ስሜት፣ አንድም በሐዘን ጸሎት። ይህንን ሐዘን ያመጣ ድርጊት፣ ይህንን መጥፎ ነገር የሰሩትን ሰዎች በአንድ አንጻር፣ የዚህ ደግሞ የክፉ ተግባር ሰለባ የሆኑትን በሌላው አንጻር ሆነን ስንመለከት ለተጎዱት ስንጸልይ ቆይተናል። እነዚያም ጉዳቱን ያደረሱትና ደጋፊዎቻቸውንም እግዚአብሔር ልቡና እንዲሰጣቸው በጭካኔ ፋንታ ርኅራሄ ምን እንደሆነ እንዲማሩ እንዲያውቁ እግዚአብሔር አይነ ልቡናቸውን እንዲከፍተላቸው አብረን ነው የምንጸልያ። በዋሽንግተን ዲሲ የርዕሰ አድባራት ደብረ ሰላም ቅድስት ማርያም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን አስተዳዳሪ ርዕሰ ደብር አብርሃም ሀብተ ሥላሴ ናቸው። የተሰሙት በአብይ ርዕስ ይመለሳሉ። በ19 እና 25 ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው ዝግጅታችን አሁን ተጀምረዋል። ጤና ይስጥልን ክቡራትና ክቡራን አድማጮች አስተናጋጆቻችሁ ሰሎሞን አባተና ጤና ይስጥልኝ ኔም አዲሱ አበበንን ለአርዕስተ ዜናው አዲሱ ቀደም ሲል እንደተገለጠው አሸባሪዎች ከ16 ዓመት በፊት ዩናይትድ ስቴትስ ላይ ያደረሱት የሽብር ጥቃት ዛሬ ዋሽንግተን አካባቢና ኒውዮርክ ውስጥ ታስቦ አለ። የዩናይትድ ስቴትስ ዜጎች ወደ ኬንያና ሶማሊያ ድንበር አካባቢ እንዳይጓጓዙ ውጭ ጉዳይ ሚኒስቴር አስጠነቀቀ። ኢርማ ፍሎሪዳና ደቡብ ጆርጂያን መታ። ሶማሊያ ውስጥ አጥፍቶ ጠፊ 16 ሰዎች ገደሉ። ዋና ዋናዎቹ ናቸው። አመሰግናለሁ አዲሱ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ፕሬዚዳንት ዶናልድ ትራምፕ እንደ አውሮፓ አቆጣጠር በ201 ዓ ም የዛሬ 16 ዓመት ዩናይትድ ስቴትስ ውስጥ በተለይም ኒውዮርክ ና ዋሽንግተን ላይ በደረሰው የአሸባሪዎች ጥቃት የሞቱትን የሚያስታውስ የጸሎት መርሃ ግብር መምራታቸው ተነገረ። የመጀመሪያው የአሸባሪዎች አውሮፕላን የኒውዮርኩን ሰማይ ጠቀስ የንግድ ማዕከል ሕንጻ ባጠቃበት በዋሽንግተን አቆጣጠር ከጠዋቱ ልክ ሁለት ሰዓት ተኩል ላይ ዋይት ሀውስ ውስጥ በተካሄደ የህሊና ጸሎት ስነ ስርዓት ተካሂዷል። ሁለተኛው የነውጠኞቹ ጄት በዚያ በኒውዮርኩ የንግድ ማዕከል ህንፃ ላይ ከ23 ደቂቃ በኋላ እንዳረፈ ተጠቅሷል። ኒውዮርክ ውስጥም ልክ እንደ ዋይት ሀውሱ ስነ ሥርዓት የህሊና ጸሎት ከተደረገ በኋላ የጥቃቱ ሰለባዎች ቀደም ሲል እንዳዳመጣችሁት የስም ዝርዝራቸው ተነቧል። ምክትል ፕሬዚዳንት ማይክ ፔንስ ደግሞ አንደኛው የአጥቂዎት ጄት ወደ ወደቀበት ሻንስቪል ቨርጂን ፔንስልቬኒያ ይቅርታ የተጓዙ ሲሆን የአውሮፕላን የተከሰከሰው አደጋ የሚያደርሱ መኖራቸውን ያወቁ የአውሮፕላኑ መንገደኞች አውሮፕላኑን ለመቆጣጠር ሲሞክሩ እንደነበረም ይታወሳል። የሽብሩ ቡድን አልሸባብ ጥቃት ለማድረስ በመዛቱ አሜሪካውያን ወደ ኬንያና ሶማሊያ ድንበር አካባቢ እንዳይጓዙ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ማስጠንቀቂያ አውጥቷል። በተጨማሪም የዩናይትድ ስቴትስ ዜጎች በመላ ሀገሪቱ ሊደርስ ከሚችለው ጥቃት ራሳቸውን እንዲጠብቁ ማስጠንቅቋል። በዚሁ መሠረት የውጭ ጉዳይ መሥሪያ ቤቱ ሰሜናዊ ምሥራቅ ኬንያ ውስጥ ወደሚገኙት ማንዴራ፣ ዋጂና ጋሪሳ ቀበሌዎች፣ ወደ ጣና ባሕርና ላሙ የወደብ ከተሞች፣ ወደ ሰሜናዊ ማይንዲና ኪሊፊ ክልሎች፣ ወደ ናይሮቢ የኢስትሊ አጎራባች ክልሎች ከመጓዝ እንዲቆጠቡ አስጠንቅቋል። ሞምባሳ ውስጥ ከሆነ የዩናይትድ ስቴትስ ዜጎች ቀን ቀን ኦልድ ታውን ውስጥ መንቀሳቀስ እንደሚችሉ ኤምባሲው ጨምሮ መክሯል። ኢርማ በመባል የተሰየመው ዝናብ የቀላቀለ ኃይለኛ አውሎ ንፋስ ዛሬ ሰኞ ወደ ቀላል ማዕበልነት ተለውጦ ሰሜን ፍሎሪዳና ደቡባዊ ጆርጂያ ማዳረሱ ተሰምቷል። ምንም እንኳ በቀላል ማዕበልነት ቢፈረጅም አደገኛነቱ እንዳለ መሆኑ ታውቋል። የዩናይትድ ስቴትስ ብሔራዊ የሃሪኬን ማዕከል እንዳስጠነቀቀው ኢርማ አሁንም የደቡባዊ ምስራቅ ዩናይትድ ስቴትስ የባህር ወደቦችን ሊያወድም የሚችል ኃይል አለው። የሀሪኬን ማዕከሉ በተጨማሪም ኢርማ አውሎ ነፋስ በሰሜን ምስራቅ ፍሎሪዳ፣ ደቡባዊ ምስራቅ ጆርጂያ እና ደቡብ ካሮላይና ውስጥ ከባድ ማዕበል ሊያስከትል እንደሚችል ተገልጧል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ዘይድ ራአድ አልሁሴን መንግስታት ወደ አምባገነንነትና ወደ ጭቆና እንዲሁም ሰብአዊ መብቶችን ወደ መርገጥ እያመሩ ናቸው ሲሉ አስጠንቅቀዋል። ከፍተኛ ኮሚሽነሩ በዚያ ሳምንት ጄኔቫ በተጀመረው ለሶስት ሳምንታት በሚዘልቀው የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ጉባኤ መክፈቻ ላይ ስላደረጉት ንግግር ሪፖርተራችን ሊሳ ሽላይን ዘግባለች። አዳነች ፍስሀዬ ታቀርበዋለች። የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ዘይድ ረአድ አል ሑሴን በዓለም ዙሪያ ያለውን የሰብአዊ መብት አያያዝን በሚመለከት የጠለመ ገጽታ እንዳለ ነው የገለጹት። ጉልበት የሚጠቀሙ ጽንፈኞችንና አሸባሪዎችን ተግባር አውግዘዋል። በህብረተሰብ ላይ ዋናው አደጋ የሚሆነው ግን የሰብአዊ መብት መከበርን የሚቀርፉ መንግስታት ናቸው ብለዋል። ዘይድ በ39 ሀገሮች ተፈጸሙ ስላሏቸው ሰፊ የሰብአዊ መብት ረገጣዎች ተናግረዋል። ራኪን በተባለው የሚያንማር ክፍለ ሀገር መንግስት በሚያካሂደው ጭካኔ የተመላበት የጸጥታ እንቅስቃሴ ምክንያት ከ27000 በላይ የሚሆኑ አናሳዎቹ ሮሂንጋ ሙስሊሞች ወደ ባንግላዴሽ መሰደዳቸውን ከፍተኛው የሰብአዊ መብት ኮሚሽነር ጠቁመዋል። ብዙ ዘገባዎችና የሳተላይት ምስሎች ደርሰውናል፣ የጸጥታ ኃይሎችና የአካባቢው ምልሻዎች የሮሂንጋ መንደሮችን በእሳት ሲያጋዩ ያሳያሉ። የሚሸሹ ሲቪሎችን መግደል ያካተቱ ግድያዎች እንደሚፈጸሙ ቀጣይ ዘገባዎች ይደርሱናል። የሚያንማር መንግስት በአሁኑ ወቅት የሚያካሂደውን ወታደራዊ እንቅስቃሴና በሮሂንጋዎች ላይ የሚፈጽመውን አድልዎ እንዲያቆም ዘይድ ጥሪ አቅርበዋል። ከፍተኛው ኮሚሽነር አያይዘውም የመን ላይ የሚካሄደው በሳውዲ አረቢያ የሚመራ የጥምረት ኃይል የአየር ድብደባንም አውግዘዋል። የአየር ድብደባው በአብዛኛው በሀገሪቱ ከ አምስት ሺህ በላይ ለሚሆኑ ሲቪሎች ማለቅ ተጠያቂ ነው ብለዋል። ወደ አፍሪቃ ሲያመሩ ደግሞ የማዕከላዊ አፍሪካ ሪፑብሊክ የጸጥታ ሁኔታ በፍጥነት እየተባባሰ መሄድ በጽኑ እንዳሳሰባቸው አስገንዝበዋል። ሀገሪቱ በሃይማኖትና በዘር ልዩነት ላይ በተመሰረተ ግጭት ምክንያት በመፍረስ አፋፍ ላይ ትገኛለች። ጸረ ባላካና የቀድሞ የሴሌካ ቡድኖች እንዲሁም አንዳንድ ሌሎች ቡድኖች ለሚካሄደው ጥቃት አዙሪት ተጠያቂ ናቸው ሲሉም የሰብዓዊ መብት ከፍተኛ ኮሚሽነሩ አስገንዝበዋል። የዘይድ ከፍተኛ ኮሚሽነርነት የሚያበቃው በያዝነው ዓመት ሲሆን በሳቸው የኮሚሽነርነት ጊዜ ዓለም እየጠለመና አደገኛ እየሆነ መሄዱን ገልጸዋል። በዓለም ዙሪያ ጦርነትንና አስከፊ ስቃይን ሊያስወግድ የሚችለው የሰብአዊ መብት መርህ ብቻ ነው በማለት አስገንዝበዋል። በመጨረሻም የሱማሊያው አሸባሪ ቡድን አልሻባብ ከኬንያ ጋር በሚያገናኘው ድንበር ላይ በምትገኘው የሄልድ ሃዎ ቁልፍ ከተማ ላይ ዛሬ ሰኞ ጥቃት አካሄደው ቢያንስ አስራ ስድስት ሰዎች መሞታቸውን ባለሥልጣናትና የከተማቱ ነዋሪዎች አስታውቀዋል። የደህንነት ኃይሎች እንዳስታወቁት ከሆነ ነውጠኛው ቡድን ሶማሊያና ኬንያ ድንበር ላይ በሚገኙ በከተማይቱ ሶስት አካባቢዎች ላይ ነው ጥቃት ያፈጸመው። ጥቃቱ የተጀመረው ነውጠኛው ቡድን ማለዳ ላይ ከተማይቱን ከሁሉም አቅጣጫ ከወረረ በኋላ እንደሆነም ተነግሯል። ሁለት የሄል ሃዎ ነዋሪዎች እንዳስታወቁት የአልሻባብ ተዋጊዎች በመጀመሪያ ከከተማይቱ ስድስት ኪሎ ሜትር ርቀት ላይ የሚገኘውን ወታደራዊ ጦር ሰፈር አጥቅተዋል። ሁለተኛው ጥቃት የተፈጸመው ከተማይቱ ውስጥ በሚገኘው ፖሊስ ጣቢያ ላይ ባነጣጠረ ወታደራዊ ውጊያ መሆኑን አንድ የሄልድ ሃዎ የቀድሞ አስተዳዳሪ ገልጠዋል። በፖሊስ ጣቢያው ላይ አካባቢ ከባድ የተኩስ ልውውጥ እንደተካሄደም ተነግሯል። ለሰዓት ዋለን ዜና በዚሁ አበቃ። ይህ ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ በአጭር ሞገድ በ19 ሜትር ባንድ በ15580፣ በ15630፣ በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ 12110 እና 12140 ኪሎ ሄርዝ እንዲሁም በናይል ሳይት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መስከረም 1 2010 ዓ ም ምሽት ፕሮግራም ነው። የባህር ማዕበል በደቡብ ምስራቅ ዩናይትድ ስቴትስ ከከፍተኛ ስጋት ጋር። አዎ በጣም ኃይለኛ ነበር። እኛ ጋር አይ ድረስ አይኑ ስቶን ወደዛ ቢሄድም የነበረው ንፋስ ዛፎችን ገነጣጥሏል። እዚህ ማያሚ ውስጥ ደግሞ በእያንዳንዱ ሰው ግቢ ውስጥ ሁለት ሶስት ዛፍ አለ። ያ አሁን እኔ ግቢ ውስጥ ሁለት ዛፎች ተገነጣጥለዋል። ከማያሚ ፍሎሪዳ ነዋሪ ኢትዮጵያውያን አንዱ አቶ ከፍ ያለው ፈቃደ ናቸው የተነጋገርናቸዋል። አሁን አሁን አድማጮች፣ የዕለቱ አብይ ርዕስ የኢትዮጵያና ዓለም አቀፍ ዜና የሚተናተኑበት የመጽሔት ክፍለ ጊዜ ነው። ቀዳሚው የምሽቱ አብይ ርዕስ ነው ዛሬ መስከረም አንድ በኢትዮጵያውያን ዘንድ በአሜሪካውያን ዘንድ በከበደ ሐዘን ታስቦ የሚውል ቀን ነው። ልክ የዛሬ 16 ዓመት 1994 ዓ ም በበረራ ቁጥር 77 የተመዘገበ አሜሪካን ኤርላይንስ አይሮፕላን ተሳፍረውበት ከነበሩ 59 መንገደኞች ጋር ተጠልፎ የዩናይትድ ስቴትስ የመከላከያ ሚኒስቴር ላይ እንዲወድቅ ተደረገ። ያኔ ፔንታገን ውስጥ የነበሩ 125 ሰዎችም ተገደሉ፣ 59ኙ መንገደኞች አብረው ሞቱ። ከዚያ ቀደም ሲል በአልቃይዳ የተጠለፈው የመጀመሪያው አይሮፕላን ከጠዋቱ ለሦስት ሰዓት 20 ደቂቃ ሲሆን ኒው ዮርክ ከሚገኙት ሁለት ሰማይ ጠቀስ መንታ ፎቆች ከአንዱ ጋር ተጋጨ። ከ23 ደቂቃዎች በኋላም ሁለተኛው መንታ ሕንፃ ተመታ። ግዙፎቹ የዓለም ንግድ ማዕከል ፎቆች ወደቁ። አራተኛው አይሮፕላን ፔንሲልቬንያ ግዛት ውስጥ በተሳፋሪዎቹና በጠላፊዎቹ መካከል በተነሳው ትንቅንቅ መሃል ወደቀ። መስከረም 11 መስከረም 1994 ዓ.ም የ2996 ሰው ሕይወት በእነዚህ የሽብር ጥቃቶች ጠፋ። በ6 ሺህ ሰው ላይ ጉዳት ደረሰ። 10 ቢሊዮን ዶላር የተገመተ ጉዳት ደረሰ፣ በንብረት ላይ ፕሬዚደንት ዶናልድ ትራምፕ ዋይት ሃውስን ከተረከቡ ወዲህ የመጀመሪያውን መስከረም አንድ ዛሬ በተለያዩ የዝክር ክንዋኔዎች እያሳለፉ ናቸው። ግራውንድ ዜሮ ተብሎ የሚጠራውን የኒውዮርክ የሰማዕታቱ ቤተ መዘክር ፔንታግንን የጎበኙ ሲሆን ፕሬዚደንቱ ቀዳሚ ትም ቤቷ ምክትል ፕሬዚደንቱና ባለቤታቸው በዋይት ሀውስ ቤተ መንግሥትም የጸሎት ሥነ ሥርዓት ተከናውኗል። ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ዕለቱን በድርብ ስሜት ነው የሚውሉት። ዋሽንግተን ዲሲ ወደምትገኘው የርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን አስተዳዳሪ ርዕሰ ደብር አብርሃም ሀብተ ሥላሴን ደውዬ አነጋግሬ ነበር። በቅድሚያ ለአዲሱ ዓመት መልእክት አላቸው። በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በዓለም ዙሪያ ያላችሁ ወገኖቻችን ኢትዮጵያውያን እግዚአብሔር በረድኤቱ በቸርነቱ ጠብቆ እንኳን ለአዲሱ ዓመት በሰላም አደረሳችሁ። እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም አሸጋገራችሁ። ይህ በዓል ታላቅ በዓል ነው። ሃይማኖታዊ ብቻ ሳይሆን አገራዊም ጭምር ነው። ዛሬ እንደ ጥንቱ ቢሆን እንኳን ሰው ከብቱ ሁሉ አርፎ የሚውልበት ዕለት ነው። በእኛ ደግሞ ርዕሰ አውደ አመት ቅዱስ ዮሐንስ ነው የሚባለው። ብዙ ትውፊት አለው፣ ብዙ ባህል አለው። ኢትዮጵያችን በዚህ የታደለች ናት። በቤተ ክርስቲያንም በቤተሰብም የሚያስፈልገውን እያደረግን በየአመቱ እናከብረዋለን። ለዚህም እንግዲህ እግዚአብሔር የተመሰገነ ይሁን። አሁንም ይህንን አመት ስራ የምንሰራበት በይቅርታ በሰላም በፍቅር ተባብረን አንድነታችንን አጽንተን የምንኖርበት የምንሰራው ስራ ሁሉ እኛንም የሚጠቅም እግዚአብሔርንም የሚያስመሰግን እንዲሆንልን ጸሎታችንን እናዘወትራለን። እግዚአብሔር ለዚህ አመት በሰላም እንዳደረሰን ለሚመጣውም አመት በቸርነቱ ጠብቆ በሰላም ያደርሰን። አሜን። አመሰግናለሁ፣ ርዕሰ ደብር አብርሃም ሀብተ ሥላሴን። በዩናይትድ ስቴትስ ያሉ የኢትዮጵያውያን አብያተ ክርስቲያን የመስከረም አንድን ሰለባዎች በሐዘን በትካዜ በጸሎት ነው አስበዋቸው የሚውሉት። በርዕሰ አድባራት ቅድስት ማርያም ቤተ ክርስቲያንም ይኸው ተከናውኗል። ርዕሰ ደብር አብርሃም ሀብተ ሥላሴ እንግዲህ እኛ በጊዜውም ያደረግነው ነገር አለ። ይኸውም በአይሮፕላን ተጠቅመው እነኛ አሸባሪዎቹ ሶስት ቦታ ፍንዳታ ባደረሱ ጊዜ የተለየ መርሃ ግብር አዘጋጅተን ትልቅ ጸሎት አድርገናል። ወዲያው ማለት ነው፣ በእለቱ ማለት ነው። ወዲያው ወዲያው ወዲያው ቀጠሮ አድርገን ነው በእለቱ ፣ ያው ለሁሉም ድንገተኛ ነበረ እና በእለቱ ምንም ማድረግ አልተቻለም። እንደዚሁ በሐዘን አሳልፈን ነገር ግን ቀጠሮ አድርገን ሰውን ሰብስበን በሚገባ ጸሎተ ፍታት አድርገናል። እንዳውም ከነዚህ ከሞቱት መካከል አንድ ሁለቱ ኢትዮጵያውያን ነበሩ። በተለይ አንድ ዶክተር ነበረ፣ እዚህም ብዙ ሰዎች የሚያውቁት ነበረ። የእሱንም ፎቶግራፍ ፈልገን ስመ ጥምቀቱንም ጠይቀን በሚገባ ጸሎተ ፍታት አድርገናል። ጸሎተ ፍታቱም ላይ ደግሞ በአማርኛም በእንግሊዝኛም ለአሜሪካ ሕዝብ የሚሆን መልእክት አስተላልፈናል። ከዛ ወዲህም ይሄንን ሀዘን ያመጣ ድርጊት ይሄንን መጥፎ ነገር የሰሩትን ሰዎች በአንድ አንጻር፣ የዚህ ደግሞ የክፉ ተግባር ሰለባ የሆኑትን በሌላው አንጻር ሆነን ስንመለከት ለተጎዱት ስንጸልይ ቆይተናል። እነዚያም ጉዳቱን ያደረሱትና ደጋፊዎቻቸውንም እግዚአብሔር ልቡና እንዲሰጣቸው በጭካኔ ፋንታ ርህራሄ ምን እንደሆነ እንዲማሩ እንዲያውቁ እግዚአብሔር አይነ ልቡናቸውን እንዲከፍተላቸው አብረን ነው የምንጸልየው። እና በአጠቃላይ ምንድን ነው ይህንን እለት ስናስብ ሁልጊዜ የተጎዱትን እናስባለን። የሞቱትንም ነፍሳቸውን እግዚአብሔር እረፍት ሰጥቶ በመንግስተ ሰማያት እንዲያሳርፍልን፣ ደግሞ የአካል ጉዳት የደረሰባቸው ሰዎች አሉ፣ የቆሰሉ ማለት እና እነሱን እንደዚሁም ደግሞ እኛ ይሄንን የአካል ጉዳቱን ብቻ እንመለከታለን እንጂ በመንፈስ የተጎዱም ደግሞ በጣም ብዙ ናቸው። በጣም ብዙ ናቸው። እነሱን ሁሉ እግዚአብሔር እንዲረዳቸው፣ እግዚአብሔር ፈውሱን ቸርነቱን እንዲልክላቸው እንጸልያለን ማለት ነው። ዛሬ እንዴት ነበር የተከናወነው ይሄ ስርዓት? ዛሬ በማሳረግ ጊዜ በመጥራት ነው። በማሳረግ ጊዜ የሞቱትን ነፍሳቸውን ይማርልን ብለን የታመሙትንም ይፈውስልን፣ ያሉትንም በህይወት በጤንነት ይጠብቅልን በሚል ነው። የተለየ ፕሮግራም ዛሬ አላዘጋጀም። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት የተከበራችሁ አድማጮች። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በምዕራብ ዩናይትድ ስቴትስ ሎስ አንጀለስ ከተማ የሚገኙ ትውልደ ኢትዮጵያ ነዋሪዎች ትናንት ማታ ሊትል ኢትዮጵያ ወይም ትንሿ ኢትዮጵያ የሚባለው ሰፈር የተመሠረተበትን አስራ ስድስተኛ ዓመት ከዘመን መለወጫ በዓል ጋር አስታከው ትናንት አክብረው አምሽተዋል። ሪፖርተራችን ዳንኤል አርጋው በስፍራው ተገኝቶ ነበር። የውሃ አበባዬ መስከረም ጠባዬ፣ መስከረም ሲጠባደይ ሲፈነዳ፣ እንኳን ሰው ዘመዱን ይጠይቃል ባዳ ይባላል። በወርሃ መስከረም፣ በአዲስ ዓመቱ፣ በእንቁጣጣሽ ዕለት አዲስ ዓመት ብስራት፣ አዲስ ዓመት ፍስሓ፣ አዲስ ዓመት በረከት ነው ለመጻዊ ሕይወት ጉዞ መሰረት የሚጣልበት ያለፈውን በትዝታ መነጽር ወደ ኋልዮች ዞር ብለን የምንቃኝበት የጊዜ እርከን ነው አዲስ ዓመት። አሮጌውን ዓመት ሸኝተን አዲሱን ዓመት ስንቀበል ወዳጅ ዘመድ በጋራ ሰብሰብ ብሎ ቤት ያፈራውን በአብሮነት የሚቋደሱበት የከርሞ ሰው ይበለን በሚል ምርቃት የሚከበር ኩሩ ባህላዊ ትውፊት ነው። በመላው ዓለም የሚገኙ ኢትዮጵያውያኖችም በዛሬው እለት አዲሱን የ2010 ዓመትን አህዱ ብሎ ተቀብሏል። ድንበር ሳያግዳቸው አውድ ዓመቱን ሞቅ ደመቅ ባለ ሁኔታ አክብረው ውሏል ከ ሀምሳ ሺህ በላይ ኢትዮጵያውያኖች ይኖሩበታል ተብሎ በሚገመተው በዚህ በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛትም ሎስ አንጀለስ ከተማ ትንሿ ኢትዮጵያ ተብሎ በተሰየመው ጎዳና ላይ ሰብሰብ ብለው በተለያዩ ባህላዊና አዝናኝ ዝግጅቶች በትላንትና ሁለት በታላቅ ድምቀት የ2010 ሩን አዲስ ዓመት የኢትዮጵያ ዘመን መለወልጫ በዓልን አክብረው ውሏል። በተለያዩ ባህላዊ አልባሳት ባጌጡ ህጻናት፣ ወጣቶችና አዛውንቶችን ጨምሮ ከተለያዩ አካላት ጥሪ የተደረገላቸው እንግዶች በስፍራው ላይ በመገኘት ለበዓሉ ልዩ ድምቀት ሰጥተው አምሽተዋል። በውጭ ያሉ ኢትዮጵያውያኖች ከአገር ውጪ አውዳመትን በምን መንፈስ ነው የሚያከብሩት በሚል መነሻ ርዕስ በስፍራው ተገኝተን የበዓሉን አከባበር ድባብ ለመቃኘት ሞክረናል። ከተወሰኑትም ጋርም አጭር ቆይታ አድርገናል። እንኳን ለስሩ የኢትዮጵያ ዘመን መለወጫ በዓል በሰላምና በጤና ደረሳችሁ እያልኩ ዛ አሁን ያገኘኋችሁ እዚህ በሊትል ኢትዮጵያ በዓል እያከበራችሁ ነው። ከስም ልጀምር። ስምም አልበል ማርቆስ በለጠ። ብሌን ባላለው ቢንያም ዘለጋ። እሺ፣ በምን ሁኔታ ነው እስኪ በዓሉን እያከበርክ ያለው ከማርቆስ ልጀምር። በጣም ደስ ይላል በእውነት ኢትዮጵያ እንግዲህ በጣም ብዙ ዩኒክ ነገሮች አሉን። ኒው ራችንን ሴፕቴምበር 11 ነው የምናከብረው እና እዚህ ሊትል ኢትዮጵያ ሎስ አንጀለስ ሊትል ኢትዮጵያ ላይ መተን የሁላችንም በሰላም በፍቅር በአንድነት እያከበርን ነው። ሁሉም ሰው በደስታ ነው ያለው። በዚህ ሁኔታ ነው ያለ ነው። በጣም ጥሩ እህቴ አዎ በጣም ደስ ይላል። ይሄ አዲስ አመትም አንድ ላይ እና የለሪ ኢትዮጵያ አኒቨርሰሪም ነው አንድ ላይ የሚከበረው ሁልጊዜ በየመቱ በየአመቱ አይ ቲንክ ይሄኛው 16ኛው አመት ነው፣ አንድ ላይ ልክ በበዓሉ ላይ ነው እና በጣም ደስ ይላል። የእውነት የበዓል ስሜት ይሰጠናል። በእውነቱ የለበሽው ሀበሻ ልብሱላ ልክ ሀገር ቤት እንዳለሽ እና እንቁጣጣሽ በዓል አስመስለሽዋል። እንዴት ነው ወግ ባህሉ ኢትዮጵያውያኖች በተለይ ዘ የአሜሪካን ሀገር እየኖሩ ባህላቸውን እንዳይረሱ ምን አይነት መልእክት ነው የምታስተላልፍ? ይሆናል አዎ፣ እሱ በቃ ደስ የሚለው ይሄ እዚህ አካባቢ ላይ ተመቶ ሁሉ ሰው ያበሻ ልብስ ተለብሶ ሲታይ ደስ ይላል። ግን አንዳንዱ ዞሮ ዞሮ ብለ እንዳየኸው ደግሞ ያው ቁምጣም ሌላ ቀሚስም ተለብሶ ይመጣል። ያው ግን ሁሉም ሰው ያበሻ ነገር ቢለብስ ደስ ይላል በዚህ ቀን ላይ አንድ ቀን ይሄ ስለሆነ ያለው የሌላ ሀገር ዜጋ ሰዎችም ስለሚመጡ የባህላችን የማሳያ ጊዜም ስለሆነ እኔ በጣም ደስ ይለኛል። የሀገር ባህል ለብሰው ሲታይና፣ እኔ እንደውም ብዙ ልብስ የለኝም ያበሻ፣ ግን ያለችኝን ለብሼ ሰጥቻለሁ። ሁሉም ያለው ለብሶ ቢወጣ ደስ ይላል። ባለቤትሽ አጠገቢ አለ። ቢኒያም ነው እንግዲህ አበሻ ልብሳ ላይ የሚያለው እና፣ እስኪ ባህሉም እንዴት እያከበርክ ነው? እስኪ ወይል ጓደኞቼ እንደገለጹት ባህሉ በጣም ቆንጆ ነው። ግራና ቀኝ የምታየው ባህል ልብስ ለብሰው ትልቁም ትንሹም ነው የምታየው። የባህል ምግብ አለ። የአበሻው ጥንካሬ የሆነ ህብረተሰብ ነው እያየን ያለነው። ነገር ደስ ይላል። ልክ እንደ አገር ቤትም ባይሆን የተቻለውን ያክል ሰው ባለው አቅም እና ባለው ጊዜ ተገኝቶ በአበሻ ባህሉንም ዘፈኑንም ምግቡንም እያጣጣምን እየተደሰትን ያለ ነው። በዚህ ሰዓት ሁላችንም በጣም አመሰግናለሁ። መልካም የ2010 የኢትዮጵያ ዘመን መለወጫ። በስመ አብ ወወልድ ወመንፈስ ቅዱስ አሀዱ አምላክ ዘላለም ስላሴ አንድ አምላክ አሜን። ስሜ ያው ስሜ አባ ቶማስ ወልደ ዮሐንስ እባላለሁ። የምኖረው እዚህ ሎስ አንጀለስ ከተማ ውስጥ ነው። እንግዲህ በዚህ በ2010 አመተ ምህረት አመቱ የሰላም የፍቅር የአንድነት የስምምነት በዓል እንዲሆን ነው የምመኘው። በይበልጥ ለሀገራችን ለኢትዮጵያ ሰላም ለሕዝቧቿ ፍቅር፣ አንድነት፣ ስምምነት የነፃነት በዓል እንዲሆን የታመሙ የሚፈወሱበት የተቸገሩ ሰዎች የሚያገኙበት የታሰሩ ሰዎች ፍትሕ የሚያገኙበት የጨከኑም ሰዎች ልባቸው የሚረራበትና የሚቀየርበት በአዲስ ልብ የሚኖሩበትና የሚሰሩበት ዘመን እንዲሆን ለመላው የኢትዮጵያ ህዝብ ጥሬን አስተላልፋለሁ። እግዚአብሔር ኢትዮጵያን ይባርክ። አሜን። አመሰግናለሁ አባቶ የሁለት ሺህ አስሩ የኢትዮጵያ ዘመን መለወጫ የሰላም የበረከት እንዲሆን በምኞት በዚህ ልሰናበት። ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ። በዚህ በሳምንት ሰባት ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ከምናቀርብላችሁ መደበኛ ዝግጅቶች በተጨማሪ ከሰኞ እስከ ዓርብ በየዕለቱ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላቸውን ስርጭት እንድታዳምጡን ጋብዛለን። ዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ታገኛላችሁ። ለሞባይል ስልኮቻችሁ፣ ታብሌቶችና መሰል መሳሪያዎቻችሁን የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አሁን አዲስ አበባ ላይ ከምሽቱ ሶስት ሰዓት ከሃያ ስድስት ደቂቃ ነው። በኢትዮጵያ አቆጣጠር እንኳን ከዘመን ዘመን አሸጋገራችሁ። በድጋሚ ክቡራትና ክቡራን I'm you to up that show i

ለመላ አድማጮቻችን በድጋሜ እንቁጣጣሽ እንላለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ልዩ የውይይት ፕሮግራም በአትላንታ ከአሜሪካ ድምፅ የጋቢና ቪኦኤ ዝግጅት ክፍል ኑ በወጣቶችና በትምህርት ጉዳይ እንወያይ። በአትላንታ የምትገኙ ኢትዮጵያውያን፣ የአሜሪካ ድምፅ የጋቢና ቪኦኤ ዝግጅት ክፍል የፊታችን አርብ መስከረም 15 ከቀኑ በ3 ሰዓት ፒኤም ጀምሮ እስከ 5 ሰዓት ፒኤም የሚዘልቅ ውይይት አዘጋጅቷል። በክላርክስተን ኮሚኒቲ ሴንተር ተዘጋጅቷል። አድራሻው 3701 ኮሌጅ አቬኒው ክላርክስተን ነው። በውይይቱ ላይ በትምህርት ሕይወታቸውን የቀየሩ ወጣቶች ተገኝተው ስለ ስኬታቸው ይነግሩናል። አስቸጋሪ ሁኔታዎችና መፍትሄዎቻቸውም በውይይቱ ይዳሰሳሉ። በአትላንታ የምትገኙ ሁሉ በውይይቱ ላይ ተሳተፉ። ቀኑን ሰዓቱንና ቦታውን ለማስታወስ አርብ መስከረም 15 ከቀኑ 3 ሰዓት ፒኤም እስከ 5 ሰዓት ፒኤም የሚዘልቅ ይሆናል። አድራሻው በክላርክስተን ኮሚኒቲ ሴንተር 3701 ኮሌጅ አቬኒው ክላርክስተን ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ፕሮግራማችን፣ በተለይም ለአዲስ ዓመት ያዘጋጀነው ልዩ ዝግጅት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ሌላ አመት ባል ከቦሌቱ አለም Yo, this is Bunny 2 Hold Up Crew! i ሃርለም ቱ የተሰኘው ባንድ በለው በዓል ነው ዓመት በዓል ብለዋል። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአስራ ዘጠኝ ና በሀ አምስት ሜትር ባንድ እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭታችን ነው። የመስከረም አንድ አዲስ ዓመት በደቡብ ምስራቅ ኢትዮጵያ ያለው ሁኔታ በደቡብ ምስራቅ ዩናይትድ ስቴትስ ዩናይትድ ስቴትስ የተጻፈው እንዳላነበብኩት እኔም ልክ አይደለሁም። በደቡብ ምስራቅ ዩናይትድ ስቴትስ ያለው የአየር ሁኔታ ምን ይመስላል? እርማ ተብሎ የተሰየመው ዝናብ የቀላቀለ እጅግ ኃይለኛ የውቅያኖስ ማዕበል ዛሬ ሰኞ ረገብ ብሎ ሰሜን ፍሎሪዳና ደቡባዊ ጆርጂያን እያዳረሰ ነው። ምንም እንኳ እርማ በቀላል ማዕበልነት ቢፈረጅም ወይም ቀለል ያለ ነው ቢባልም የአደገኛነቱ ሁኔታ ስጋት ግን አሁንም እጅግ የበረታ ነው። እርማ አሁንም የደቡባዊ ምስራቅ ዩናይትድ ስቴትስ የባህር ጠረፍ አካባቢዎችና ወደቦችን ሊያወድም የሚችል ኃይል እንዳለው የዩናይትድ ስቴትስ ብሔራዊ የሐሪኬን ማዕከል አስጠንቅቋል። የሐሪኬን ማዕከሉ በተጨማሪም እርማ ማዕበል በሰሜን ምስራቅ ፍሎሪዳ፣ ደቡባዊ ምስራቅ ጆርጂያ እና ደቡብ ካሮላይና ውስጥ ከባድ ማዕበልና ጎርፍ ሊያስከትል እንደሚችል አሳስቧል። ለመሆኑ በእነዚህ የሐሪኬን ወይም በከበደው የውቅያኖስ ማዕበል ውስጥ የሚኖሩ ኢትዮጵያውያን እንዴት ሆነው ይሆን? አቶ ከፍ ያለው ፈቃደ የማያም የፍሎሪዳዋ ከተማ ማያሚ ነዋሪ ናቸው። ማያሚን እርማ በከበደ ሁኔታ ይመታታል ተብሎ ከተሰጋባቸው አካባቢዎች አንዱ ነው። ወደ አቶ ከፍ ያለው ልውሰዳችሁ። በጣም አስፈሪ ነበረ። እንዳያችሁት፣ በሚዲያውም እንደተላለፈው በጣም አስፈሪ ነበር። ከአሁኑ በፊትም ያው እንደዚህ አይነት ረጅም ጊዜ ተኖርኩ ማያሚ አጋጥሞን ያውቃል። እና በእውነት ይሄኛው በጣም አስፈሪ እና ትልቅ ሂዩጅ የሆነ ነበር ነው እንደሰማችሁት። እና ግን አሁን ተርፈናል። ከቅዳሜ ጀምሮ ያለውን ሁኔታ እስቲ ያጫውቱኝ። ቅዳሜን፣ ትናንትን እና ዛሬን እንዴት ነው ያለው ሁኔታ? ቅዳሜ ያው ሁሉም ሰው ቤቱን መሸፈን አለበት። መስኮቶቹን፣ በሩን የመሳሰሉትን ሸፍኖ መቀመጥ አለበት። ቅዳሜ ማታ ነው ይደርሳል ተብሎ የነበረው። መጀመሪያ እንደተባለው ያው እኔ ባለሁበት አካባቢ ነበር አይኑ ያልፋል ተብሎ የነበረው። አጋጣሚ የሆነው ያው እነሱም እንደገመቱት ወይ ወደ ግራ ወይ ወደ ቀኝ ይሄዳል ስለተባለ እንዳው አጋጣሚ ሆኖ እኛን አልፎ ወደ ምዕራብ ነው ይሄዳል። እንደውም ያልተጠበቁትና ለሌሎቹ ከለላይ ይሰጣሉ ተብለው ይታሰቡ የነበሩት እንደ ታምፓ አካባቢዎችን ነው በኋላ በጣም አስግቶ የነበረው። እንደውም በባሰ ሁኔታ ስ እንደሱ ነበረ። እንግዲህ ያው ይሄ ሁኔታው ሁልጊዜ እንደዛ ነው። እነሱ ሲተነብዩ ነገሩን ወዴት እንደሚሄድ ለመገመት አስቸጋሪ ነው። ቢሆንም ግን ያው የከተማ አስተዳደሮች ወይም የሀገር አስተዳዳሪዎቹ እንደዚህ አይነት ቅድሚያ ዝግጅት እንዲደረግ በጣም ከሚገባ በላይ ነው የሚሰሩት እና አሁን እንግዲህ ማያሚ ነው ያለውበት ቦታ በአምስት ዞን ነው የተከፋፈለው። ከዛ ውስጥ በኤ ቢ ሲ ዲ ብለው ነው የከፋፈሉት። ኤ ቢ እና ሲ ደግሞ ግማሽ ያህል ከኔ ቤት ወደ ሶስት ማይል ርቀት ላይ ያሉትን በሙሉ አካባቢውን ለቀው እንዲወጡ አድርጓቸዋል። ይሄ እርሶን ይመለከት ነበረ? አይመለከተኝም ነበር አጋጣሚ የሆነ እኔ ዲ ውስጥ ስለነበርኩኝ እሺ ለመውጣት አይመለከተኝም ነበር መቼም ያ የማዕበሉ አይን በእናንተ ላይ እንደተፈራው አይለፍ እንጂ የአየሩ ሁኔታ በጣም የተበላሸ እንደነበረ ግልጽ ነው ይታያል ስፋት ያለውን አካባቢ ስለሆነ የሚሸፍነው ማዕበሉ ምን ያህል ብርቱ ነበረ በእናንተ አካባቢ የዝናቡም የነፋሱም ሁኔታ በጣም ኃይለኛ ነበር። እኛ ጋር አይድረስ አይኑ ስትሆን ወደዛ ቢሄድም የነበረው ንፋስ ዛፎችን ገነጣጥለዋል። እዚህ ማያሚ ውስጥ ደግሞ በእያንዳንዱ ሰው ግቢ ውስጥ ሁለት ሶስት ዛፍ አለ። ያ አሁን እኔ ግቢ ውስጥ ሁለት ዛፎች ተገነጣጥለዋል። እንደዚሁም ጓደኛ ቤት የነበሩ የተተከሉ እንደዚህ እንደ ማንጎ የመሳሰሉት ዛፎች በሙሉ ወዳድቀዋል። መንገዱም ደግሞ በዛፍ ቅርንጫፎች አሁን ተሸፍኖ አንዳንድ መንገዶች እንዳሁም ተዘግቷል። አሁን ወጥቼ ነው የተመለስኩት ወደ ቤት እና መብራት የለም። ፖሊሶች ናቸው በየመብራቱ እንትን ላይ ቆመ የሚንቀሳቀሰውን ሰው እያስተናገዱ ያሉት እና በጣም አደገኛ እና በጣም የሚያስፈራ ሁኔታ ነው የነበረው። መቼ ነው ኤሌክትሪክ የተቋረጠባችሁ? ጓደኛ ቤት ከቅዳሜ ዕለት ወዲያው እንደጀመረ ንፋሱ እንደጀመረ ነው የተቋረጠው። የመጀመሪያዎቹ አንድ ሚሊዮን ውስጥ ነው ማለት ነው ያሉ ነው። ዋው! እኔ ጋር እኔ ቤት ከትላንትና ጠዋት ጀምሮ መብራት የለንም ማለት ነው። ጎርፍ ነበረ በአካባቢው እኔ አካባቢ አልነበረም። ግን ከእኔ እንዳልኩት እንግዲህ ወደ አንድ ሶስት ማይል ርቀት ላይ ውሃ አለ። ውሃ አካባቢ የሚኖሩ ሰዎች አጥለቅልቋቸዋል፣ ቤታቸው ውስጥ ገብቷል ማለት ነው። እርሶ የሚያውቁት በሕይወትም ላይ በአካልም ላይ የደረሰ ጉዳት ይኖር ይሆን? እንግዲህ ገና እነሱ እያዩት ነው በየመንደሩ እየዞሩ ምን ያህል ጉዳት እንደደረሰና ሰው ላይ ጉዳት ደርሶ እንደሆነም እያዩት ነው ያሉት የመንግስት ባለስልጣኖች። እስካሁን ድረስ ማያሚ ውስጥ በዝግጅቱ ላይ የሞቱ ሁለት ሰዎች አሉ ከመሰላል ወድቀው መስኮቶቻቸውን በሚሸፍኑበት ጊዜ እንግዲህ አንዳንድ ረጃጅም ቤቶች አሉ። ከዛ ውጪ በዚህ ማዕበሉ ከመግባቱ በፊት ከመግባቱ በፊት ዝግጅቱ በጣም ኃይለኛ ነበር። ውሃ አልነበረም። ይሄ ደረቅ እህል፣ ማንኛውም አይነት እህል ለማግ ምግብ ለማግኘት በጣም ከባድ ነበር። ያው እኛ እንግዲህ በየጊዜው ይሄኛው የማዕበሉ ወቅት በሚሆንበት ጊዜ ዝግጅት እናደርጋለን። በዛ ምክንያት እኛ ቀደም ብለን ያስቀመጥናቸው አንዳንድ ደረቅ እህሎች ነበሩን ቤት ውስጥ እንጂ በጣም አደገኛ ሁኔታ ነበረ እና እጥረትም ነበር። ለመሆኑ ስንት ኢትዮጵያውያን ትሆናላችሁ ማያሚ ያላችሁ? ታቶ ከፍ ያለው ከሁለት መቶ በታችንን ያለ ነው እንደዚህ አይነት አካባቢዎች ላይ ብዙ ጊዜ ሰው ከጉዳት ጋር ከአደጋ ጋር ተፋጦ ነው የሚኖረው። በክረምት በመጣ ቁጥር ወይም በጋ በመጣ ቁጥር እንዲህ አይነት ስጋቶች አሉና ምንድን ነው ለመሆኑ የሚያጣብቀው ከእንደዚህ አይነት የስጋትና የአደጋ አካባቢዎች ጋር ሰውን? ምንድን ነው እርስዎን እዛ የሚያቆየውት በተደጋጋሚ ነው፣ በተለየ አካባቢ ለእንደዚህ አይነት ማዕበል የሚጋለጠው? አዎ እንግዲህ ምንድን ነው አሁን ለማያውቀው ሰው ብዙ ውጪ ሆነው ለሚመለከተው በጣም አደገኛም ሊመስል ይችላል። አዎ በእርግጥ አደገኛ ነው። ግን ይሄ ቅድመ ዝግጅት ማድረግ የሚቻልበት ሁኔታ ነው ያለው በፈረንጆች አቆጣጠር አስራ ዘጠኝ ዘጠና ሁለት ላይ አንድሩ የሚባል ሀሪኬን ነበረ። እሱ ብዙ ጥፋቶችን አድርሶ ከሄደ በኋላ አሁን የሚሰሩት ቤቶች ራስ በኮድ ነው የሚሰሩት፣ መስፈርቱን የሚያሟላ ቤቶች ናቸው የሚሰሩት። ስለዚህ ምንም እንግዲህ ያው አደገኛም ቢሆን ይህን ያህል ደግሞ ኑሮን ለማካሄድ እንዲያውም የሚሸሽበትም ማስወገድ የሚቻል ቦታም አይደለም። ዋናው ነገር ምንድን ነው? ሰዎች ጥንቃቄ አያደርጉ እንደዛ ማዕበሉ በሚ ያን የመሰለ ንፋስ በሚነፍስበት ወቅት ላይ ወደ ቢች አካባቢ ሄደው ለማዋኘት የሚሞክሩ ሰዎች ሁሉ አይተናል በቴሌቪዥን እና አሁን በጣም ብዙ ማስጠንቀቂያዎች አንዳንዶቹ ደግሞ አሁን ትላንትና እኛ ቤት ውስጥ ጭብለን እናይ ነበረ እና አንዳንድ ሰዎች መንደር ለመንደር ያ ሁሉ ንፋስ እየነፈሰ መኪና እየነዱ መንገድ ላይ የሚሄዱ ሰዎች አሉ። እንደነዚህ አይነት ሰዎች ጥንቃቄ የማያደርጉ ካሉ ጥንቃቄ ከተደረገበት መቼም ይህን ያህል የሚያስፈራ ቦታ አይደለም። አቶ ከፍ ያለውን አመሰግናለሁ። የተከበራችሁ አድማጮች በእነዚህ ችግሮች አካባቢ ያላችሁ የሚደርስባችሁን የምታዩትን እየደወላችሁ አኑሩልን እንዲሁም በኢሜይልም ላኩልን። እናመሰግናለን። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ሰለሞን ክፍሌ እያዘጋጀ የሚያቀርበው ሳምንታዊ የስፖርት ፕሮግራም እንሆ። እንኳን ለአዲሱ ዓመት አደረሳችሁ፣ የተከበራችሁ አድማጮቼ። ሜሪ ኬታኒ እና ሞፋራ በታላቁ የሰሜን ሩጫ ታሪክ አስመዘገቡ። በመስክ ቴኒስ ራፋኤል ናዳልና ስሎን ስቴፈንስ የዩኤስ ኦፕንን ዋንጫ አነሱ። በእግር ኳስ በዓለም በአደገኝነቷ የታወቀችው የሶማሊያ ከተማ ሞቃዲሾ ከሰላሳ አመታት ዓመታት በኋላ ለመጀመሪያ ጊዜ የምሽት ውድድር አስተናገደች። እነዚህንና ሌሎች ዜናዎችን ይዘናል። አብራችሁን ቆዩ። በትውልድ ሶማሊያ እንግሊዛዊው ሞፋራ በታላቁ የሰሜን ሩጫ አከታትሎ አራቴ በማሸነፍ በዓለም የመጀመሪያው አትሌት ሆኗል። በሴቶቹ ደግሞ ኬንያዊቷ ሜሪ ኪታኔ ውድድሩን ሦስቴ በማሸነፍ ቀዳሚ ሆናለች። በትላንቱ ታላቁ የሰሜን ሩጫ በሴቶቹ በኦሎምፒክ አምስት ሺህ ሻምፒዮኗ ቪቪያን ቼሪዮትም ተሳትፋለች። ሜሪኪታኒ የአውሮፓውያኑ ዓመት 2017 ፍጹም የተስማማት ሆኗል። በግማሽ ማራቶን የግሏን ፈጣን ሰዓት 1:05:13 አስመዘገበች። ለንደን ላይ በሙሉ ማራቶን በሴቶቹ የዓለም ክብረ ወሰን በማስመዝገብ ድል ተጎናጸፈች። ባለፈው ወር እዚህ ዩናይትድ ስቴትስ ሜይን ክፍለ ግዛት በ10 ኪሎ ሜትር ተሳትፋ 30 ደቂቃ ከ41 በመግባት ለታላቁ ሩጫ ተሟሟቀች። ትላንት በድል አጠናቃ በውድድሩ ከዚህ ቀደም ሦስቴ ያሸነፉትን ሊዝ ማኮልጋንንና ሊሳ ማርቲንን ተቀላቅላለች። በወንዶቹም ታሪክ ተጽፏል። አራቴ በኦሎምፒክ ሻምፒዮኑ ሞፋራ በ1990 ዎቹ ዓመታት በሟቹ ቤንሰን ሚስያ የተመዘገበውን ሬኮርድ የደገመ ሲሆን የሞፋራ የሚለየው ግን አራቴ በተከታታይ መሆኑ ነው። በዚህ ውድድር በኦሎምፒክ ማራቶን የብር ሜዳሊያ ተሸላሚው ኢትዮጵያዊው ፈይሳ ሊሌሳ እና የኒውዚላንዱ ወንድማማቾች ዜንና ጄክ ሮበርትሰን ተሳትፈዋል። አራት መቶ ሜትር ሲቀራቸው በተለመደው ፈጣን አጨራረሱ ሞፋራ አምልጦ በአንደኝነት አጠናቀቀ። አንድ ሰዓት ከዜሮ ስድስት ሴኮንድ ነው ጊዜው። ፈይሳ ሊሌሳ በሦስተኝነት አጠናቋል። ሌላም የሩጫ ስፖርት ዜና አለኝ። ወደ ቤላሩስ ከተማ ሚንስክ ይወስደናል። በትላንቱ ግማሽ ማራቶን ኬንያዊው ሂላሪ ኬፕቱም ማዮ ሻምፒዮንነቱን ተከላክሏል። በአንድ ሰዓት 3 ደቂቃ ከ19 ሴኮንድ ሲያጠናቀቅ ባለፈው ዓመት ካስመዘገበው የኮርሱ ፈጣን ጊዜ በ19 ሴኮንድ ቀንሷል። የሴቶቹን የአገሬዋ የቤላሩስ አትሌት ሉድሚላ ሊያኮቪች በ1 1353 በአንደኝነት ገብታለች። መጀመሪያ ላይ ሲያሳድዷት የታዩት የኢትዮጵያ አትሌቶች አጸደ ወርቅ ሳዱራ ጂማ በቀለና አለም በረከት መጨረሻው ላይ አልታዩም። ኒና ሳቢናስ ሁለተኛ፣ ማሪያና ዳማንሴቪች ሶሲሊን ጄብኮስ ጌናት 29 ደቂቃ ከ43 ገብታ አዲሱን የዓለም ክብረ ወሰን ያልጻፈችው በላይነሽ ጸጋዬ ከኢትዮጵያ በስደስተኝነት በስድስተኝነት ባጠናቀቀችበት በዚህ ውድድር የሁለተኛና ሦስተኛነቱን ስፍራ የወሰዱት ኬንያውያቱ ፋንሲ ቺሙታይና እንግሊዛዊቷ ቪዮላ ጄፕቹምባ ናቸው። የወንዶቹን ከአንደኛ እስከ አምስተኛ ያለውን ስፍራ ተከታትሎ በመግባት ያሸነፉት የኬንያ አትሌቶች ናቸው። በርናርድ ኪሜሊ አንደኛ፣ 27 ከ10 ማቲዩ ኪፕኮሪርና ሮኔክስ ኪፕሩቶ ሁለተኛና ሦስተኛ በመስክ ቴኒስ ፍላሽንግ ሚዶ ኒውዮርክ በተካሄደው በዩኤስ ኦፕን የወንዶቹን ራፋኤል ናዳል የሴቶቹን ስሎዋን ስቴፈንስ ድል ተቀዳጅተዋል። የ31 ዓመቱ እስፓኛዊ የደቡብ አፍሪካው ኬቪን አንደርሰንን 63 63 64 በሆነ ውጤት አሸንፎ በኒውዮርክ ለሦስተኛ ጊዜ አሸናፊ ሆኗል። ባለፈው ሰኔ ፍሬንች ኦፕንን ላሸነፈው ለራፋኤል ናዳል በታላላቅ ውድድሮች በአንድ ዓመት ውስጥ ሁለቱን ሲያሸንፍ ለመጀመሪያ ጊዜ መሆኑ ነው። በሴቶቹ ዩኤስ ኦፕን አሸናፊዋ የ24 ዓመት አሜሪካዊት ስሎዋን ስቴፈንስ እስካለፈው ሰኞ ድረስ ደረጃዋ በዓለም 83ተኛ ላይ የነበረ ሲሆን፣ በ61 ደቂቃ ውስጥ ያሸነፈቻት ማዲሰን ኪስ ደረጃዋ በዓለም 15ኛ ላይ የነበረችውን ጠንካራ አትሌት ነው። 63 60 በሆነ ውጤት ነው ያባረረቻት። ስሏን ስቴፈንስ ለድል የበቃችው ለ11 ወራት ጊዜ በህመም ከቆየችና ወደ ውድድሮቹ ከተመለሰች ከ69 ቀናት በኋላ መሆኑ ብዙዎችን አስገርሟል ብዙ ተስፋ የተጣለባት ወጣት ሆናለችን በዚሁ ላብቃ በእግር ኳሱ ስፖርት ዜና ብዙ ሺህ የሶማሊያ ዋና ከተማ የሞቃዲሾ ነዋሪዎች ከ30 ዓመታት በኋላ ለመጀመሪያ ጊዜ ያውን በምሽት የእግር ኳስ ግጥሚያ ለማየት ችለዋል። በከተማይቱ ልዩ ልዩ ክለቦች መካከል የተካሄደውን ውድድር ያዘጋጀው ዓለም አቀፉ የእግር ኳስ ማኅበር ፊፋ ነው። ከ16 እስከ 18 ዓመት ዕድሜ ባላቸው ወጣቶች መካከል የተደረገውን ይህን ውድድር በኮኒስ ስታዲየም ተገኝተው የተመለከቱ ብዙ ሺህ የከተማዋ ነዋሪዎች መደሰታቸውን ገልጸዋል። ዋቤሪ ሆዶንን ሦስት ለዜሮ የረታበትን ጨዋታ የተከታተሉት የከተማዋ ከንቲባ ታቢት አብዱ መሐመድ የሞቃዲሾ ሕዝብ ደህንነት ከአሸባሪዎች ሊጠበቅና የተለያዩ የመዝናኛ ዝግጅቶች ይገቡታል። በዓለም እጅግ አደገኛ ከተማ ተብላ መጠራቷ ቀርቶ ሰላምና መረጋጋት የሰፈነባት ከተማ እንድትሆን እንፈልጋለን ብለዋል። ሐሰን ዊሽ በሞቃዲሾ የስፖርት እንቅስቃሴዎች ኮሚቴ ሊቀመንበር ሲሆኑ የውድድሮቹም የበላይ አዘጋጅ ናቸው። ሐሰኑሽ ያሉት በከተማዋ ሰላም እየተመለሰ ነው። ግጥሚያው የተደረገው ማታ ላይ ነው። በበርካታ የቴሌቪዥን ቻናሎችም በቀጥታ ለሕዝብ ተላልፏል። ከተማዋ ወደ ቀድሞ ሰላሟ እየተመለሰች ነው ነው ያሉት። በመጨረሻም አድማጮች፣ በእንግሊዙ ፕሪሚየር ሊግ ሊጉን በአስር ነጥብ በመምራት ላይ የሚገኘው ማንቸስተር ዩናይትድ ከስቶክ ሲቲ ጋር እኩል ሁለት ለሁለት መለያየቱ ደጋፊዎቹን አበሳጭቷል። ዩናይትድ የመጀመሪያዎቹን ሦስት ግጥሚያዎች ሁሉንም በማሸነፍ ሲገሰግስ መቆየቱ ይታወቃል። በቅርቡ በነጻ ዝውውር ስቶክን የተቀላቀለው ኤሪክ ማክሲም ቹፖሞቲንግ ነው ሁለቱን ጎሎች ያስቆጠረው። በጀርመኑ ቡንደስሊጋ ለሻልክ ክለብ ነበር ሞቲንግ በአጥቂነት ይጫወት የነበረው። የዕለቱ ኮከብ ተብሏል። ሌላው የሳምንቱ ድንቅ ጨዋታ ሊቨርፑል አርሰናልን አራት ለዜሮ ያሳፈረበት ነው። የሊቨርፑል አጥቂዎች ሮቤርቶ ፈርሚኖ፣ ሳዲዮ ማኔ እና ሞሐመድ ሳላህ ናቸው ትላንት የአርሰናልን ተከላካዮች ብርግግዳቸውን ያወጡት። በዚህም ሊቨርፑል ደረጃውን ከማንቸስተር ዩናይትድ ሁለት ነጥብ በታች እና ከሻምፒዮኑ ቼልሲ አንድ ነጥብ በላይ አድርሷል። የእንግሊዝን ፕሪምየር ሊግ ሰንጠረዥ ማንቸስተር ዩናይትድ እና ማንቸስተር ሲቲ በግብ ተበላልጠው በአስር ነጥብ አንደኛና ሁለተኛ ሲሆኑ፣ ቼልሲ በዘጠኝ በሦስተኝነት ይከተላል። ዋትፈርድ እና ቶተንሃም ሆትስፐር አራተኛና አምስተኛ ናቸው። በዚሁ ላብቃ አድማጮቼ፣ ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰሎሞን ክፍሌ ነኝ። ሰላም ደህና ቆዩኝ። እናመሰግናለን ሰሎሞን። አዲሱን ዓመት ምክንያት በማድረግ በዋሽንግተን ዲሲና አካባቢዋ የሚኖሩ ኢትዮጵያውያን ከትናንት በስቲያ ቅዳሜ የአምስት ኪሎ ሜትር የአንድነት የፍቅርና የመተባበር ሩጫ አድርገው ነበር የጋራ እንቅስቃሴ ለአዲስቷ ኢትዮጵያ የሚባል የማህበረሰብ ተቋምና በወጣት የበጎ ፈቃድ አገልጋዮች በተዘጋጀው የሩጫ ውድድር ላይ ሄኖክስ ማግዜር ተገኝቶ ነበር። ሩጫ የኛ ኢትዮጵያ ባህል ነው። የምንሮጠው ደስ ስለሚለን ብቻ ሳይሆን አንድ ግብ ላይ ለመድረስ ነው። ይህንን የኢትዮጵያውያንን አዲስ ዓመት ስናከብር ለማሸነፍ አንድ ሆኖ በህብረት መጓዝ ምን ማለት እንደሆነ እርስ በቁርጠኝነት አሳይተዋል። ይህም ደግሞ ለጋራ ጥቅማችን የሚበጀን ሲሆን ሁላችንም ኢትዮጵያውያን እስክናሸንፍ ድረስ የምናደርገው ነው። ይህም ደግሞ በኢትዮጵያዊነታችን እርቅ፣ ሰላምና ፍትህ እስከሚሰፍን ድረስ ሳናቋርጥ የምናከናውነው ሊሆን ይገባል። አንድ ሩጫ አዘጋጅ ለአዲስ ኢትዮጵያ የጋራ ንቅናቄ። ከዚህ ቀጥሎ ከአንደኛ እስከ ሶስተኛ የወጡትን ከነ ሰዓታቸው፣ ብርሃኑ አለሙ አምስቱን ኪሎ ሜትር አስራ አምስት ነጥብ ዜሮ አምስት ከሴቶች አንደኛ ያወጣችው እናቴ ነች። ዳምጠው 1821 ሰባላለው የመጣሁት ከአዲስ አበባ ነው አዲሱን አመት ለማክበር ነው። ይሄን ውድድር የመጣው አንድ ላይ እንሆና እናክብር እና የሴቶቹን ውድድር ደግሞ አሸናፊ የሴቶቹ ውድድር ደግሞ አሸናፊ እንኳን ደስ ያለ እንኳን አብሮ ደስ ያለ እንደዚህ ተሰብስቦ ሲያከብሩ ምን ተሰማሽ? ደስ ነው ያለኝ በዓሉን እንደዚህ ተጠርቼ እንደዚህ በማክበሬ ደስ ብሎኛል። ወደፊትም እንደዚህ እንዲበዛ ፈልጋለሁ። አመሰግናለሁ። መልካም አዲስ ዓመት ለሞላው ኢትዮጵያ ህዝብ። እኔ አትሌት ብርሃኑ አለሙ ይባላለው የመጣሁትም ከሜሪላንድ ስቴት ነው። እዚህ የመጣሁት ደግሞ ያው አንድ እስከምኖር ሮጣለን የሚል የሩጫ መድረክ በማዘጋጀት የአምስት ኪሎሜትር ውድድር ለመሳተፍና በዛም ደግሞ የኢትዮጵያን አዲስ ዓመት መግቢያ እንደመሆኑ እንኳን አደረሳችሁ የሚልም መልእክትን ለማስተላለፍም ያንን ደግሞ ከሌሎች ወገኖቼ ጋር ሆኜ ሰለብሬት አድርጌ ለማክበር ነው የመጣሁት ደስ በሚል ሁኔታም አክብረነዋል። አስቀድመ ስትናገር አትሌቶች እንዴት ከተለያየ ቦታ መታችሁ በአንድነት ለማሸነፍ እንደምትሰሩ ስትናገር ነበር። አዎ፣ አሁን ምን አለ መሰለ ብዙ ጊዜ አትሌቲክስ በራሱ ባህሪ ከማንኛውም የፖለቲካም፣ የዘር፣ የሃይማኖት፣ የቀለም ልዩነት ነፃ የሆነ መድረክ ነው። በፍጹም ነፃነት ነው። እኛሁን ከተለያየ ማህበረሰብ ስል ግማሹ ከኦሮሚያ ከአማራው ክልልም ከተለያየ ክልል ተወልደን ልንመጣ እንችላለን። ከተለያየ ማህበረሰብ ተወልደን ልንመጣ እንችላለን። ሀገራችን ኢትዮጵያን ግን ስንወክል በአንድ ባንዲራዋ በአንድ አርማዋ ስር ነው ተጠልለን የምንሄደው። የሕዝቦቿን አደራ ነው ይዘን የምንሄደው። እንደ አምባሳደር ነው ተሸልመ። የኢትዮጵያን ህዝብ መዝሙር ነው ምንዘምረው በዛ በታላላቅ እንግዲህ አያለን ሀገራት የሚባሉ ሁሉ በሚሳትፉበት። ኢትዮጵያችን ብዙ ብዙ ጀግኖች አብቅላለች። ብዙ ጀግኖች የኢትዮጵያን ስምና ክብር ከፍ አድርገው እንዲውለበለብ ለበለብ አድርገዋል። እነ አበበ ቢቂላ፣ እነ ሻምበል ማሞ ወልዴ፣ እነ ክቡር ዶክተር ሻለቃ ኃይሌ ገብረስላሴ፣ እነ ደራርቱ ሁሉም በሙሉ አንዲቷን ኢትዮጵያ ነው ስሟን ሲያስጠሩ የነበሩት እና እንደ አንድ ቤተሰብ እንደ አንድ ጭራሽ እንደ መንትያ ነው የምንተሳሰበው እንጂ እንደዚ አይነት የመከፋፈል ልዩነት በፍጹም በፍጹም አይቼም አላውቅም። እኔ በህይወት በታሪካ ውስጥ አትሌቲክስ የበለጠ ይገልጸዋል ብዬ አስባለሁ። አንድነት ነው። እኔም አመሰግናለሁ። ች ገዳፊ ይባላለሁ። ከጎንደር ነው የመጣሁት። ዛሬ እዚህ ሶሊዳሪቲ ሙቭመንት የኢትዮጵያ አንድነት ሙቭመንት አብሬ ከኢትዮጵያኖች ጋር ለማክበር ነው የመጣሁት እና አላማውም አሁን ያለው ገቨርመንት ኢትዮጵያን ለመከፋፈል በብሄር ለመከፋፈል ያሰበውን በዛም ምክንያት የብዙ ዘመዶቻችን እየተጎዱበት ባለበት ሰዓት ያንን ከወገናችሁ አለን ለማለት አዲሱን አመት ደግሞ ለኢትዮጵያ ሕዝብ ያለበት ጨለማ ወጥቶ የሚቀጥ የዚህ የምንይዘው አመት የተሻለና ፍትህ የተሞላበት እንዲሆን ለመመኘት ነው የመጣሁት ዛሬ። ስሜ ኦባን ይባላለሁ። የሰብአዊ መብት ተሟጋች ነኝ። እና ዛሬ አንድ ሩጫ የምባል የኔቬንት ነበር። አላማ ምንድን ነው? ይኸው በሩጫ እኛ የታወቁ ሰዎች ነን በሩጫ ስፔሻል ኢትዮጵያውያን በአዲስ አመት ሲሆን አንድ ነገር እኛ አንድ ላይ የሚያመጣበት ነገር ማለት ነው እና ሩጫው ሲናስብ ትሩ ነገር ይመስለኛል። አንድ ላይ እንድን ይሆን በቃ ምሮቱ ሰዎች ይሮጣሉ፣ ምራምዱ ሰዎች ያራምዳሉ እና በቀወልመስ ምን የሚገናኝበት ማለት ነው። ይሄ ዝግጅቱ ይኸው አዲስ አመት ይሁን ያው አዲስ አመት የውቃኑ ሳይደረስ በፊት ከሌሎቹ ሰዎች እንድቤታስም ማለት ነው እና ዋና አይዲያ እሱ ነው። ስለዚህ ቤተሰብ መሰብሰብ ነው። ኤግዛክሊ ቤተሰብ መሰብሰብ ነው። እዚህ የኛ ስሎጎን ምንድን ነው? አንድ እስኪምንሆን አንድ እስኪምንሆን ንሮት እና አንድ ላይ ሆንን እናሸፈናፋለን ማለት ነው። አንድ ላይ ከሆንን ማለት ነው። ውስጣችን ያለ ነገር ነው እና ዋና ደግሞ ምንድን ነው? ለእርቅ ንሮት፣ እርቅ ቅማ ነው። እርቁ ከራሳችን ነው

አሸባሪዎች ከ16 ዓመት በፊት ዩናይትድ ስቴትስ ላይ ያደረሱት ጥቃት ዛሬ ዋሽንግተንና ኒውዮርክ ውስጥ አስበዋል። አልሻባብ የዩናይትድ ስቴትስ ዜጎች ወደ ኬንያና ሶማሊያ ድንበር አካባቢ እንዳይጓጓዙ ውጭ ጉዳይ ሚኒስቴር አስጠንቅቋል። አልሻባብ በመዛቱ ከወትሮ ቀለል ያለው ኢርማ አውሎ ነፋስ ፍሎሪዳና ደቡብ ጆርጂያን መታ። ይኸው ነበረ ሰዓታችን። ክቡራትና ክቡራን አድማጮች መልካም አዲስ ዓመት ጤና ይስጥልን። ተናደሩ উম <laughs>